እናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ደግሞ ሶስት አራት እየሆኑ በግል ላሰሩ ከ25 ፐርሰንት ያነሰ ክፍያ ከፍለው ነው በስራ የሚወስዱት። ከዛ ሰርተው ነው የሚመልሱ። ሁለት ዓመት ሶስት ዓመት ይወስዳሉ። ምንም ኮላተራል የለውም። ምናልባትም ከመቶ በላይ ሰው ይህንን አገልግሎት ወስዷል። ተፈጥሮን በሚታደጉ ስራዎች እውቅናን ያገኘውን የጣና ሐይቁን ወጣት አቤል ጫኔ ነው ቀደም ብለን የሰማነው፣ የምሽት እንግዳችን ነው። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ሲዩመራለው በምስልና በድምፅ ቅንብሩ ብርሃን ኃይሉ አብራኝ ትቆያለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ጫነ የባህር ዳር ከተማ ወጣቶች በጣና ሐይቅ ዙሪያ ስራ እንዲፈጥሩ እድሉን ያመቻቻል። በሐይቁ ዙሪያ የውሃ ዳር መንገዶችና መዝናኛዎችን በመስራትም ከተማዋን የቱሪስት መዳረሻዎች ለማድረግም ጥረት ያደርጋል። በሐይቁ የዓሳ ሀብት ላይ እርባታና ምርምር የሚካሄድበት ስፍራ በማዘጋጀት በማራባት የጣና ስነ ህይወታዊ ሀብት እንዲሻሻልም ጥረት እያደረገ ይገኛል። ለዚህም ጥረቱ የመስኩ ባለሙያዎች ምስክርነት ሰጥተውታል። በቅርቡ ደግሞ በባህር ዳር ከተማ በበጎ ስራዎች አዎንታዊ ተጽዕኖ ለፈጠሩ ግለሰቦች የሚሰጠውንም እውቅና ለማግኘት በቅቷል። አስቴር ምስጋናው ከአቤል ጋር ያደረገችው ቆይታ በመቀጠል ይቀርባል። ትውልዱ በባህር ዳር ከተማ የሆነው አቤል ጫኔ ዋኝቶ ባደገበት የጣና ሐይቅ ላይ የሚመላለሱ ዘመናዊ ጀልባዎችን ባንክሮ እየተመለከተ መኖሩ አስመስሎ ለመስራት መነሳሳት እንደፈጠረለት ይናገራል። ሁለተኛ ደረጃ ትምህርቱን እንዳጠናቀቀ ሙያ ለመልመድ በገባበት ጋራዥም የፈጠራ ተሰጥኦውን አጎልብቶ የራሱን ጀልባ ለመስራት መብቃቱን ያስታውሳል። በዚህ የተበረታተው አቤል ከደንገል በተሰራ ጀልባ ወይም ታንኳ የሚጓጓዙ ሰዎችንና የጀልባ መግዣ በማጣት ያለ ስራ የተቀመጡ ወጣቶችንም ተመለከተ። ከሀያ አመት በፊት ሰርቶ በድዌ በሰጣቸው ጀልባዎች ለወጣቶች እድሉን ማመቻቸቱን እንደጀመረ አቤል ያስታውሳል። በአብዛኛው መጀመሪያ አካባቢ የማስከር ስራ ላይ ላሉት ነበረ የስራ እድሉን የፈጠርኩት። ስለዚህ አንድ ጀልባ እስከ ዘጠኝ ሰው ነው ማህበሩ የሚሰጣቸው። እኔ ማምረት ከጀመርኩ በኋላ ግን ወደ ሰባት ስድስት አምስት እያለ ሄደ። እነሱ ስላሰሩ ደግሞ ሶስት አራት እየሆኑ በግል አሰሩ። ከ25 ፐርሰንት ያነሰ ክፍያ ከፍለው ነው በስራ የሚወስዱት የነበረ። ከዛ ሰርተው ነው የሚመልሱ። ሁለት አመት ሶስት አመትም ይወስዳሉ። ምንም ኮላተራል የለውም። ምናልባትም ከመቶ በላይ ሰው ነው። ይህንን አገልግሎት ወስደዋል። አቤል የአሳ ማስገሪያ ጀልባ በዱቤ ሰርቶ ከሰጣቸው ወጣቶች አንዱ አቶ ገነት ዘውዴ ነው። ገነት የወቅቱ ሁኔታ መለስ ብሎ ያስታውሳል። ማስገሪያ ጀመርኩት 86 አካባቢ። በዛን ሰዓት የማህበሩ የቁጥር አንዳፋት ከርሽ ማህበር አልፎ አልፎ የተወሰኑ ጀልቦች ነበር። በዛን ሰዓት እየተቀጠር ነበር ንሳ ከዛ በኋላ ጀልቦች አቶ አቤል ጫን የሚስራት ሲጀምር በመጀመሪያ ለምሳሌ ከእሱ ለእኩል ተቀብዬ ስራ ነበረ። ከዛ በኋላ ያው ለዱቤ ሽያጭ ተሽጦልኝ ያው አሰርቼ ስጠቀም ነበር። ግን ከምንም ተረስቼ አሁን ቢያንስ መኖሪያ ቤትም አለኝ ቢያንስ አንድ ሶስት ሚሊዮን እስከ አራት ሚሊዮን የሚቆጠር ሀብት አፍርቻለሁ። ከመቶ በላይ ወጣቶች በአሳስ ጋሪነት ስራ እንዲሰማሩ እድሉን ያመቻቸው አቤል ትኩረቱን ወደ ቱሪስት ማስጎብኛ ጀልባዎች ስራ ማዞሩን ይናገራል። ዘመናዊ ዘመናዊና ለጎብኚዎች ምቹ የሆኑ ጀልባዎችን መስራቱን ገልጾ አሁንም ለወጣቱ በዱቤ ማቅረብ መቀጠሉን ያመለክታል። አሁን በአብዛኛው ሐይቁ ላይ ያሉት ጀልባዎች እዚህ ከኔ ጋር የተመረቱ ናቸው። በምርትም ደግሞ በጣም እየተሻሻሉ ነው የሄዱት እና መጸዳጃ ያላቸው የእጅ መጣጠቢያ፣ መኝታ ያላቸው አልጋ፣ እነዚህም ሁሉ ማደር የሚቻልበትም ጀልባዎችም አሁን አዘጋጅተናል ማለት ነው። በመስተንግዶ ስራ በአነስተኛ ደሞዝ ተቀጥሮ የሰራ እንደነበር ያስታወሰው ቻላቸው ጌትነት አቤል ለእርሱና ለጓደኞቹ የቱሪስት ጀልባ በዱቤ እንደሰራላቸው ሰው ይናገራል። በጀመረው የግል ስራም አሁን የአንድ ትልቅ አስጎብኝ ድርጅት ባለቤት ለመሆን መብቃቱን ያስረዳል። አንዱን ጀልባ ብግቢን ይሰራልን አንዱን ጀልባ ከፍለን ያሰራ ነው ና ከሜንቴናንስ ሞተር ከማዋስ ሞተር እስከምንገዛ ድረስ ለረጅም ጊዜ በማዋስ ጀልቦቻችን ሲበላሹ፣ ፈጥኖ መጥቶ በመስራት ስራ እንዳናቁም በማድረግ ረገዱ ሚናው ከፍተኛ ነው። ስለዚህ በኛ ህይወት ውስጥ ከፍተኛውን ድርሻ የወሰደ ና ለእኛ እድገትም ትልቁን አስተዋጽኦ ያደረገ ሊመሰገን የሚገባው ማመሰግነው ሁልጊዜም ወጣት ነው ማለት ነው። ከልጅነት እስከ እውቀት በጣና ሐይቅ ዙሪያ የማይጠፋው አቤል አሁን ደግሞ የጣና ሐይቅን ህልውና በጠበቀ መልኩ የአሳና ሌሎች የውስጡን ሀብቶች በማልማትና በመንከባከብ ላይ ያተኮረ የመዝናኛና የምርምር አገልግሎት መጀመሩን ይገልጻል። ሐይቁ ላይ ያለውን የዳርቻ ለአሳ ስነ ህይወት ምቹ እንዲሆን እንደምታዩ ጨፌዎች አሉ። ጭባ የሚባላለ ውስጥ እንትን እና ደግሞ አሳዎች የማይፈልጉት መጤ አረሞች ነገሮችን እሱን አጸዳድቼ በመከለል የተረጋጋ የመኖሪያ ስፍራ አዘጋጀው ማለት ነው። ስለዚህ ጣና በራሱ እነዚህ የኢንደሚክ አሳ ወይም ብቸኛ ብርቅዬ አሳዎች በዓለም ላይ የሌሉ አሉ እዚህ እና፣ እሱንም ሰው ማወቅ እንዲችል ለመመራመርም ጥናት ማድረግ ለሚፈልጉ ተቋማትም ግለሰቦችም ምቹ በሆነ መልኩ የአሳ ሀብቱ መዳበር እንዲችል። ይሄ ብቻ አይደለም፣ ኩሬው ምናልባት እስከ 3500 ካሬ ይሆናል። ከዚህ ውጭም ያለውን የዳርቻውን ደግሞ የመጠበቅም ኃላፊነት ስላለብኝ ሌሎቹንም እንግዲህ እንደዚህ በመንከባከብ አንድ የቱሪስት መዳረሻም ይሆናል ምናልባት። ባህር ዳር ለሚመጣ ሰው በዓለም ላይ የሌሉ ብርቅያ ሳዎች አሉ። የታሉ ሲባል ውሃ ውስጥ ገብቶ እንዲ አይደለም ምቹ ሆኖ ግን እዚህ ማየት ይችላል። አቤል በጀመረው የምርምርና የመዝናኛ አገልግሎት አልፎ አልፎ እየተገኘው ጊዜን አሳልፋለሁ ምርምርም አካሄዳለው ያሉን በባህር ዳር ከተማ የአሳ ምርምር ኢንስቲትዩት ባልደረባው ዶክተር በላይ አብዲሳ ናቸው። ብዝሃ ህይወትን ከመጠበቅ አንጻር በዛ አካባቢን አስጋሪዎች ያሰግራሉ በዚህ በመደብደብ ማለት ነው እና እዛ አካባቢ ያሉ የብልጫ ዝርያዎችን እንደ መሸሸጊያ ነገር፣ ያው እንደ ኬጅ ነገር ወይም ደግሞ የአሳ ጉሮኖ ነገር ሰርቶ እዛ ውስጥ ይገባሉ። አሁን እዛ ውስጥ በመግባታቸው የመጠበቅ እንትን አለ አስተዋጽኦ አለው። እንግዲህ ትልቁ ነገር የሚጀመረው በትንሹ ስለሆነ አሁን እሱ ያደርገው ነገር የሚበረታታ ነገር ነው እና በትልቁ ደግሞ የበለጠ ቢደረግበት እንደዚ እንደገና አሁን እዚ አካባቢ የቀረሰው ሀሳቦች አሉ እና ለዚህ ለምርምር ማዕከሉም አንዳንዴ ከዋይልድ የገቡ ሲሆን ወይም ደግሞ ውጭ የገቡ ስለሆኑ ከሱ ጋር የገዛን ወደዚህ ወላዳ ሰዎችን የምንጠቀምበት እንትን አለ እና በህይወት ያሉትም ማለት ነው። ከዛ ከዛ አንጻር ጥሩ እንትን አለው ለምርምሩም ለምርምሩም አስተዋጽኦ አለው። ይህ የሚደበቅ ነገር አይደለም። አቤል በጣና ሐይቅ ዙሪያ ስለሰራው ከሶስት ሺህ ካሬ በላይ የውሃ ዳርቻ መንገድ ና የመዝናኛ ጎኑ የሚለው አለ በብስክሌት እኔ የሰራሁት አለ እሱን በማንቀሳቀስ ሀይቁ ዳር ቁጭ ብሎ ከመዝናናት ያለፈ ገብቶ እየተንቦራጨ ቢጠረቁም የነኩ ውሃውንም ጊዜን ማሳለፍ እንዲቻል ጀልባዎችን መቅዘፍ ይቻላል። በእጅ ቀዘፋ እንደ ብስክሌት መንዳት የሚቻሉ ጀልባዎች አሉ። ስለዚህ እየተዝናኑም አሳዎችንም በቅርብ እያዩ እንደዚሁ ማድረግ ይቻላል። ሁለንተናዊ ውሃ ላይ ያለ መሟላት የሚገባው ነገሮች አብረው እንዲያገለግሉ እድል አለ። የአካል እንቅስቃሴ ማድረግ ይቻላል። ስፖርታዊ እንቅስቃሴ ለማድረግም ምቹ ነው። ሀይቁንም እያዩ ሌላው ዘመናዊ ማንነትንና ተፈጥሮን አብሮ ያጣመረ የመዝናኛ ቦታ እንዲሆን ነው እንግዲህ እየሰራ ያለው። ወደ መዝናኛው ስፍራ የሚወስድ መንገድ አለመኖሩ ግን ስራውን ለመጀመር እንቅፋት እንደሆነበት አቤል ያመለክታል። ከዋና መንገድ ጋር የሚያገናኝ መግቢያ በር የለውም። በጊዜያዊነት የአሳ ምርምሩን ግቢ ውስጥ ተጠቅሜ ነው ማልፎ። እሱ ትልቅ ፈተና ነው። እንግዲህ ጉዳዩ ይመለከተዋል ከተባለው ከባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት ጽህፈት ቤት መረጃ ለማግኘት ያደረግ ነው ውጥረት ለጊዜው አልተሳካም። በባህር ዳር ከተማ በበጎ ስራቸው አዎንታዊ ተጽዕኖ ለፈጠሩ ግለሰቦች እውቅና የሚሰጠው አድዋ የባህልና የታሪክ ህብረት ባለፈው አመት የአቤል ጫኔ ስራዎች ታላቅ አሻራ እያሳረፉ እንደሚገኙ ጠቅሶ በማድነቅ እውቅና እንደሰጠው ያስታውሳል። በጣና ሀይቅ ዳር ከቱሪዝም ጋር ተያያዥ የውሃ ዳር መንገዶችንና መናፈሻዎችን ማዘጋጀት የጣናን ስነ ህይወታዊ ሀብት ለማሻሻል የሐይቁ ዙሪያ ለአሳዎች ስራዎች የተረጋጋ መራቢያ እንዲሆን በማድረግና ወደ ሀይቁ በመለቀቅ እንዲሁም ለከተማው ወጣቶች ከፍተኛ የስራ እድል በመፍጠር የሚሉት በተቋሙ የእውቅና አሰጣጥ የተጠቀሱ ናቸው። ለአሜሪካ ድምጽ አስቴር ምስጋ ነው። አስቴርን ለቀደመው ዘገባ አመሰግናለሁ በእስራኤል ከባድ የቦምብ ጥቃት ስር በምትገኘው ጋዛ ውስጥ 725 ከመቶ የሚሆኑ ትምህርት ቤቶች ሙሉ እድሳት አሊያም መልሶ ግንባታ እንደሚያስፈልጋቸው የተባበሩት መንግስታት ድርጅት በቅርቡ አመልክተዋል በዓለም አቀፍ ደረጃ ከፍተኛ ትምህርት ደረጃ ያላቸው ተማሪዎች መፍለቂያ ስፍራ ነው ጋዛ። ቀደም ሲል ትምህርታቸውን አጠናቀው መደበኛ ህይወት በመምራት ላይ የነበሩ የሕክምና ተማሪዎች በየዕለቱ የሚጨምረውን የሕክምና እርዳታ ፍላጎት ለመደገፍ በበጎ ፈቃድ እያገለገሉ ናቸው። ከዚህ ጋር የተገናኘውን ዘገባ ሮይተርስ አድርሶናል። የደንገረሞት ታቀርበዋለች። በጋዛ ካን ዩኒስ አቅራቢያ በሚገኝ ድንኳን በአሸዋ ላይ እግራቸውን አጣምረው የተቀመጡ ተማሪዎች ትምህርት ይወስዳሉ። ሁለት ተማቾች ከካይሮ በዌስት ባንክ ትምህርት ቤት ጋር በድረገጽ መስመር ይገናኛሉ። በሌላ በኩል በጀርመን ሀገር የሚኖር አንድ ፕሮፌሰር የፍልስጤም ተማሪዎች ከአውሮፓ ዩኒቨርሲቲዎች ጋር እንዲገናኙ እያገዘ ነው። ከሰባት ወራት በላይ በዘለቀው ጦርነት ትምህርት ቤቶቻቸውና ዩኒቨርሲቲዎቻቸው ተዘግተው፣ ተጎድተው ወይም ደግሞ ወድመው በግዛቱና ከግዛቱ ውጭ የተጠለሉ የ ጋዛ ነዋሪዎች ትምህርታቸውን እንደገና ለመጀመር የሚችሉትን በሙሉ እያደረጉ ነው። አስማ አላስታል በሚያዝያ ወር ማገባደጃ ላይ በጠረፍ ከተማዋ አልማዋሲ አቅራቢያ ባለ የድንኳን ትምህርት ቤት ውስጥ በጎ ፈቃደኛ መምህር ሆና ማገልገሏን ጀምራለች። ይህን ትምህርት ቤት የከፈት ነው፣ ትንንሾቹም ሆነ ተለቅ ያሉ ልጆቻችንና የጓደኞቻችን ልጆች እንዲሁም ሌሎች ወደ ትምህርት ገበታቸው መመለስ እንዳልቻሉ ስላየን ነው። ቀደም ሲል ከፍተኛ ተማሪዎች እንደነበሩና በትምህርት ቤት ውስጥ ጥሩ ውጤት ያስመዘገቡ እንደነበር ስለምንመለከት ነው። እናም በግብጽ ባሉ ወንድሞቻችን በግል ጥረት ይህንን ትምህርት ቤት በበጎ ፈቃደኝነት ከፍተናል። ዛሬ ተማሪዎችን እየተቀበልን ነው። አሁንም በጣም ብዙ ቁጥር ያላቸው እየጠበቁ ናቸው። ሁሉንም ለነሱ ልናሟላላቸው አልቻልም። ህጻናቱ የእስራኤል ቦምቦችን ተደብቀው ከሚቀመጡ እዚህ አምጥተን እናስተምራቸዋለን ትላለች። ጓደኞቻችን አተናል ሐኪሞችን አተናል ረዳት መምህሮችንና ፕሮፌሰሮችን አተናል። በዚህ ጦርነት እንደ ፍልስጠማውያን፣ እንደ ጋዛ ሕዝብ፣ እንደ ሐኪምና የሕክምና ተማሪዎች ብዙ ነገሮችን አተናል። የጋዛ ነዋሪዎች በእስራኤል እና በሀማስ መካከል ያለው ግጭት በትምህርት ስርዓታቸው ላይ የረዥም ጊዜ ጉዳት እንዳያስከትል ይሰጋሉ። ይህም በጦርነት ውስጥ ለሚያልፈው የጋዛ ሰርጥ ለየት ያለ የተስፋና የኩራት ምንጭ ነው። የህክምና ትምህርት ቤት ተማሪ ነበርኩ። እማርና ጠና ነበር ፍጹም ህይወት ነው አልልም። ቢያንስ ግን ህይወት ነበር። ወደፊትም የማስበው ነበረኝ። ታሪክም ነበረኝ። አንድ ነገር ብቻ ነበር የሚያስጨንቀው። ስለ ፈተናዎቼ ይጨነቅ ነበር። ይህን የትምህርት ርዕስ ጉዳይ እንዴት ነው የምረዳው ነበር። አሁን ግን ጭንቀታችን ከፍተኛ ነው። በዚህ ወቅት እንዴት እናጠናለን? ሕክምናስ እንዴት መማር እንችላለን? ጋዛና በእስራኤል የተያዘችው ዌስት ባንክ በዓለም አቀፍ ደረጃ ከፍተኛ የእውቀት ደረጃ ካላቸው ስፍራዎች መካከል ናቸው። ነገር ግን እስራኤል የጋዛ ባህር ሰርጥንና የፍልስጤም ግዛቶችን መከለሏ፣ በተጨማሪ ተደጋጋሚ ግጭቶች የትምህርት ስርዓቱን ደካማና በቂ ያልሆነ እንዲሆን አድርገውታል። ጦርነቱ በጎርጎሮሳውያኑ ጥቅም ሰባት ከጀመረበት ጊዜ አንስተው ትምህርት ቤቶች በቦምብ ተደብድበዋል አሊያም ለተፈናቃዮች መጠለያነት ተለውጧል። በየቀኑ ከጠዋቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት አሊያም አንድ ሰዓት ድረስ ሆስፒታል ውስጥ ነኝ። ድካም አይሰማኝም፣ ምክንያቱም ማድረግ የምወደው ያንን ነው። ሕክምና ወዳለው ዶክተር ሆኜ የመስራት ወዳለው እና የተማርኩትን መርሳት አልፈልግም። እኛ ተማሪዎቹ ምን እንደሚሆን እያሰብን ነው። ያው እንደገለጽኩት ዩኒቨርሲቲ ሙሉ በሙሉ ወድመዋል በጋዛ እድሜያቸው ለትምህርት የደረሰ 625 ሺህ ተማሪዎች ትምህርት መከታተል እንዳይችሉ አድርጓቸዋል። ወደ ውጭ ተጉዤ ትምህርቴን ለመጨረስ ነው ምኞቴ፣ ምክንያቱም እዚህ ጋዛ ውስጥ ትምህርቴን እንደማጠናቀቅ አይሰማኝም። ከአምስት ዓመት በኋላ ትምህርት ቤቶች ይገነባሉ እና የኤሌክትሪክ ኃይል መረቦትና ኢንተርኔት ይመለሳል። ነገር ግን ያ ገና ሩቅ ነው። በጋዛ የሚገኙ አስራ ሁለቱ ከፍተኛ የትምህርት ተቋማት ሁሉም ወድመዋል ወይም ተጎድቷል። የእስላሚክ ዩኒቨርሲቲ ተማሪ ነበርኩ። በዚህ ወር የመመረቂያ ጽሑፌን ማስረከብና ተመርቄ መውጣት ነበረብኝ። ህይወቴን መጀመር ነበረብኝ። ከጦርነቱ በፊት ባወጣው እቅድ መሰረት ስራ መፈለግ ነበረብኝ። ከጦርነቱ በፊት እኔ መደበኛ ተማሪ ነበርኩ በጋዛ በኔትወርክ ስራ መስክ ከሚታወቁ ኩባንያዎች ብዙ ክፍለ ጊዜያቶችና ስልጠናዎችን ወስጄ ራሴን የበለጠ እያሻሻልኩ ነበር። ወደ ዘጠና ሺህ የሚጠጉ ተማሪዎች ታግተው ከ350 በላይ መምህራንና ምሁራን ተገድለዋል ሲል የፍልስጤም ይፋዊ መረጃ ጠቁሟል። ፋሂድ አላሂድ በአልቃልቃሲ ሆስፒታል የድንገተኛ ክፍል ዋና ኃላፊና በእስላማዊ ከዩኒቨርሲቲ ውስጥ መምህር ነው። ምንም እንኳን አብዛኞቹ ጽሁፎቹ በጋዛ ከተማ ካለው መኖሪያ ቤቱ ጋር አብሮ ቢወድሙም ወደ ማስተማሪ የመመለስ ምኞት ግን አለው። በዚህ ጦርነት ቤቴ ፈርሷል። ማጣቀሻዎቼ፣ ጽሁፎቼና መጽሐፎቼ እንኳ ሳይቀሩ ሁሉ ወድመው ጠፍተዋል። ይህ የ10 ዓመታት ወይም የ12 ዓመታት የሕክምና ልምድ ነበር። ሁሉም በአንድ ሰከንድ ውስጥ ጠፍተዋል። እኔ እጩ ተመራ ቂ ከነበርኩበት ጊዜ አንስቶ ወረቀቶችን እየሰበሰብኩ ነበር። ሐኪም ሆኜም በዩኒቨርሲቲ ውስጥና በፋካልቲ ውስጥ ምርምር ሳድርግ እንኳ እሰበሰብ ነበር። በድረ ገጽ አማካኝነት የሚሰጠው ትምህርት በደካማ ኢንተርኔት የተነሳ ውስብስብ ይሆናል። ነገር ግን ቢያንስ ተማሪዎች ዲግሪያቸውን እንዲያጠናቅቁም ያግዛል። የአዩጂና የአል አዝሐር ህንፃዎች በጋዛ ከተማ አጎራባች ቦታዎች ላይ ካሉት በሙሉ እጅግ የተጎዱትና የተተዉት ናቸው። ወደ ግብፅ የተሻገሩ በአስር ሺዎች የሚቆጠሩ የጋዛ ነዋሪዎችም ሌሎች ተግዳሮቶች ይገጥሟቸዋል። በአንጻራዊነት ደህንነታቸው የተጠበቀ ቢሆንም ወላጆች ልጆቻቸውን ትምህርት ቤት የሚያስመዘግቡበት የምስክር ወረቀት ስለሌላቸው አንዳንዶቹ ከዌስት ባንክ በሚገኝ ትምህርት ቤት የርቀት ትምህርት ውስጥ ተመዝግቧል። ስለ ወደፊት ህይወቴ እና ስላለፈው አመት ስናነሳ በመጀመሪያ ነገር ምን ማድረግ እንዳለብኝ አላውቅም። አንድ አመት አለፈ፣ ነገር ግን የዓለም ፍጻሜ አይደለም። ግን በእርግጥ አንድ ሰው ተስፋ አይቆርጥም። አንደኛው ነገር መቀጠል አለብህ፣ ምክንያቱም ማንም አይንከባከብህም። ራስህን መጠበቅና ቀድሞ ስትሰራበት የነበረውን ህልም እውን እንዲሆን ማድረግ አለብህ። ፍልስጤማውያን በእስራኤል ወታደራዊ ወረራ ስር ራሳቸውን በራሳቸው የማስተዳደር መብት አላቸው። ሁሉም ድርጅቶች፣ መንግስታዊ ያልሆኑ ድርጅቶችና ዓለም አቀፍ አካላት በጋዛ እስላማዊ ዩኒቨርሲቲ አማካኝነት እነዚህን ተማሪዎች በማስተማር በሚያደርጉት እርዳታ መቀጠል ቢችሉ እንዲሁም የአካዳሚክ መምህራንና የህክምና መምህራን ጋር ግንኙነት ደህንነት ቢኖራቸው እመኛለሁ። በሕክምና ፋካልቲ ውስጥ ወይም በጋዛ ሕክምና ዩኒቨርሲቲ በድረገጽ አማካኝነት ይህ እንዲቀጥል ለመርዳት የተቋሞች ድጋፍ እንፈልጋለን። ስለዚህ የምንመኘው ለሕክምና ተቋሙና በጋዛ ውስጥ ያሉ የሕክምና ተማሪዎች ዲግሪያቸውን ለመውሰድ ጉዞቸውን እንዲቀጥሉ ተስፋ ማድረግ ነው። በካይሮ የሚገኙ የፍልስጤም ኤምባሲ ለስምንት መቶ የሚሆኑ የሁለተኛ ደረጃ ተማሪዎች በአመቱ መጨረሻ ፈተናን ለመስጠት አቅዷል። በደቡባዊ ጋዛ ከአንድ ሚሊዮን በላይ ሰዎች በተፈናቀሉበት የተባበሩት መንግስታት የህፃናት ፈንድ ኤጀንሲ ዩኒሴፍ በተወሰነ መሰረታዊ ትምህርት እንደ ዘፈና ዳንስ ያሉ የመዝናኛ እንቅስቃሴዎችን ያካተተ የትምህርት ስርዓት ሲያዘጋጅ ቆይቷል። ስለዚህ ይህንን በማስተማር እንደገና መገንባት እንችላለን። በጋዛ ውስጥ በድረገጽ አማካኝነት አሊያም በሌላ በማንኛውም መንገድ ልንሰጥ እንችላለን። በድንኳን ውስጥ ቢሆንም መስጠት እንችላለን። በማንኛውም ቦታ ቢሆንም ማለት ነው። ነገር ግን ከጋዛ ውጭ ሳይሆን ጋዛ ውስጥ በተሻለ ለመስራት ዝግጁ ነን፤ ምክንያቱም ዶክተር መሆናችንን አንረሳውም። እናም እንደ ሕክምና ዶክተሮች እየሰራን ነው። ስድስት ሺህ የሚደርሱ ሕጻናት በሶስት ቀን በፈረቃ የሚማሩባቸው ሀምሳ ድንኳኖችን ለመስራት ማቀዷል። የመንግስታቱ ድርጅት በጋዛ ውስጥ ሰባ ሁለት ነጥብ አምስት ከመቶ የሚሆኑ ትምህርት ቤቶች ሙሉ ተሃድሶ ወይም ደግሞ መልሶ ግንባታ እንደሚያስፈልጋቸው በቅርቡ ግምት አስቀምጧል። ለሮይተርስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን፣ አመሰግናለሁ። ዩናይትድ ስቴትስ ውስጥ የሚገኙ የህዝብ ኮሌጆች በተለምዶ በሁለት ዓመት የሚያልቅ አሶሺየት ዲግሪ የሚባል የትምህርት ማድረግ ወይም የምስክር ወረቀት ይሰጣሉ። በርከት ያሉ ኮሌጆች የሙሉ ዲግሪ መርሃ ግብሮችን እያጎለበቱ ባለበት በአሁኑ ወቅት ሁኔታዎች መቀየር ይዘዋል። ከነዚህ ትምህርት ቤቶች የሚገኘው የላቀ ዲግሪ ኮሌጆች በሀገር ውስጥም ሆነ በዓለም አቀፍ ደረጃ ይበልጡ ነው ተደራሽና በዋጋም ተመጣጣኝ እንዲሆኑ እያስቻለ ነው። የሮቢን ገስን ዘገባ በመቀጠል እናሰማችኋለን። ዩናይትድ ስቴትስ ውስጥ የሚገኙ የህዝብ ኮሌጆች ከተለመዱት አራት ዓመታትን የሚያስተምሩ ኮሌጆችና ዩኒቨርሲቲዎች ተጽዕኖ እየራቁ ይገኛሉ። ይህንን የሚያደርጉት ደግሞ በዚህ አቪዮኒክ በተሰኘው የምዕራብ ሎስ አንጀለስ ኮሌጅ የትምህርት ክፍል አይነት ልዩ መርሃ ግብሮችን በማጎልበት ነው። ይህ አውሮፕላን መንኮራኩርና ሳተላይቶች በመጠገን መብረራቸውን እንዲቀጥሉ የሚያስተምረው ባችለር መርሃ ግብር እጩዎች ቡድን ነው። ኤድመን ግዝመን የአቪዮኒክ ትምህርት ክፍል ባልደረባ ናቸው። በዚያው ለመቀጠል ጥረት እያደረግን እንገኛለን። በቀጣይ ዓመታትም የባችለር መርሃ ግብር ሲቀጥል ወደ ኢንዱስትሪው የሚደርስ ለውጥ መፍጠራችንን ቀጥላለን ብዬ ተስፋ አደርጋለሁ። ካሊፎርኒያና ሃያ ስድስት የባችለር ድግሪያቸውን በሕዝብ ኮሌጆች የሚሰጡ የአሜሪካ ግዛቶች የከፍተኛ ትምህርት አቅርቦትን በማስፋፋት ላይ ናቸው። ከጃፓን የመጣችው ዩካሴኪ በሳናሞኒካ ኮሌጅ ውስጥ ኢንትራክሽን ዲዛይን ወይም መስተጋብራዊ ንድፍ ትምህርት የባችለር ዲግሪ ተመራቂ ናት። ይህ መርሃ ግብር ለዓለም አቀፍ ተማሪዎች የሚሰጠው መልካም ነገር የሳይንስ ቴክኖሎጂ፣ ምህንድስናና ሂሳብ ዲግሪዎችን ታሳቢ ማድረጉ ነው። በዚህ መርሃ ግብር መሰረት ወትሮ ለአንድ ዓመት ብቻ ይሰጥ የነበረውን የስራ ፍቃድ ለሶስት አመታት እናገኛለን። እኒ መርሃ ግብሮች ኮሌጆች ይበልጡኑ ተማሪዎች ስብጥር እንዲኖራቸውም እያደረጉ ይገኛሉ። ጋብርኤል ሪዮላስ በምዕራብ ሎስ አንጀለሱ ኮሌጅ የአቢዮኒክ ባችለር መርሃ ግብር ተማሪ ነው። የከፍተኛ ትምህርት ስኬት ከሌለበት ቤተሰብ ነው የመጣሁት። የተለመደ የቀዳሚ ትውልድ ስደተኞች ታሪክ ነው። የትምህርቱን ስርዓት ማሰስ የሚቻልበትን መላ ማግኘት በእጅጉ አስቸጋሪ ሆኖ ቆይተዋል። ለሙከራ ያክል ከአስር ዓመታት በፊት የተጀመረው የጥርስ ንጽህና ጥበቃ መርሃ ግብር የምዕራብ ሎስ አንጀለስ ኮሌጅ ቀዳሚና አንጋፋ የባችለር ዲግሪ መርሃ ግብር ነው። አብዮኒክ የቅርብ ጊዜው ነው። እኒህ ዲግሪዎች ከስራዎች ጋር በቅርበት የተሳሰሩ ሲሆን ከፍተኛ የስራ ቅጥር እድልም አላቸው። ካይል ዊሊያምስ የምዕራብ ሎስ አንጀለስ ኮሌጅ የአቪዮኒክ ባችለር መርሃ ግብር ተማሪ ነው። የባችለር ዲግሬን በስራ ላይ መዋልን በተመለከተ እያጠናኋቸው ያሉ በርካታ አማራጮች አሉኝ። ቦይንግ ቀልቤን ስቦታል። የትምህርት መረጃ ተነሳሽነት የተሰኘው ተቋም ስሌት እንደሚያሳየው አራት ዓመታትን የሚፈጀው ዲግሪ ወጪ በህዝብ ትምህርት ቤቶች ዘንድ ወደ 39000 ዶላር ይጠጋል። በግል ትምህርት ቤት ያለው ወጪ ደግሞ ከ155000 ዶላር በለጥ ያለ ነው። የምዕራብ ሎስ አንጀለስ ኮሌጅ የትምህርት ጉዳዮች ኃላፊ ካርመን ዶን በርካታ ተማሪዎቻችን ያን ያክል ገንዘብ መክፈል አይችሉም። በኢንዱስትሪው ውስጥ ይሳካላቸው ዘንድ ስራ መያዝ አሊያም ሌሎች እድሎችን ማግኘት ይጠበቅባቸዋል። በካሊፎርኒያ ግዛት መረጃ መሰረት በግዛቲቱ ውስጥ በሚገኙ 39 የህዝብ ኮሌጆች ውስጥ የባችለር ዲግሪ አጠቃላይ አማካይ ዋጋ 1560 ዶላር ነው። ማዲሰን ኔልሰን ከቤተሰቧ የመጀመሪያውን ዲግሪ ያገኘች ወጣት ናት። ለዚህ የበቃችው በህዝብ ኮሌጅ አማካኝነት መሆኑን ትናገራለች። መጀመሪያ ወደ መደበኛው የግዛት ዩኒቨርሲቲ ውስጥ ነበር የገባሁት። ዝግጁ ነኝ ብዬ አስቤ ነበር፣ ዝግጁ ግን አልነበርኩም። ብዙ ገንዘብ ባክኗል። ወድቄ የቀረው ያክል ተሰምቶኝ ነበር። አሁን ላይ በንድፍ ትምህርት የባችለር ዲግሪዋን ያገኘችው ማዲሰን በአንድ ወቅት ኮሌጅ የማይደረስበት ይመስላቸው የነበሩ አሁን ግን የአራት ዓመት ዲፕሎማቸውን ያገኙ በርካታ የ2024 ተመራቂዎችን ተቀላቅላለች። ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት፣ ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ ያነጣጠረ መሰናዶ ነው። በመቀጠል ደግሞ አሉላ ከበደ በናይጄሪያ ያለውን የወጣቶች የፖለቲካ ተሳትፎ የሚቃኝበትን መሰናዶ ያስደምጠናል። ዘገባውን የላከልን ቲሞቲ አቢዞ ነው። በፖለቲካው ጎራ የመሳተፍ ፍላጎት ይዞ የተነሳው ጀፍሪ ኔቶቹኮ ኖ ኖኮሎ በተወለደባት ደቡብ ምስራቅ ናይጄሪያዊቱ የኡጎቦባ ከተማ ሕዝባዊ ዲሞክራሲያዊ ፓርቲ በተባለው የፖለቲካ ድርጅት ውስጥ የወጣት ክንፉን ይመራል። የ29 ዓመቱ የሕግ ባለሙያ በድርጅት ውስጥ ያለው ኃላፊነት በሀገሪቱ ፓርላማ መቀመጫ ለመያዝ በሚደረገው ምርጫ ለመሳተፍ ላደረበት ፍላጎት በር ይከፍትልኛል ብሎ ያምናል። ስለሆነም በአሁኑ ወቅት በምርጫ ውድድሩ አልተሳተፍኩም። ይህም ሆን ተብሎና በወጉ ታስቦበት የተደረገ ነው። ለዚህም ሕይወት የራሱ ጥሩ ማሳያ ይሆናል ብዬ አስባለሁ። እናም የሚከተለው ፍኖተ ካርታ አለ። እንደ እውነቱ በሚቀጥለው ምርጫ ተወዳዳሪ ሆኜ እንድቀርብ እድል እንደሚሰጠኝ ያምናለሁ። ይሁን እንጂ ሁኔታ የሚጠይቀው ዋጋ ግን በእጅጉ ከፍ ያለ ሊሆን ይችላል። ከ21 በላይ መንደሮች ያሏት ያደግኩባት ከተማ ከ1999 አንስቶ እስከ ዛሬ ድረስ አንድ የግዛት ኮሚሽነር እንኳን የማፍራት እድል አላገኘችም። ከተማዬ በፓርላማው ማለትም በተወካዮች ምክር ቤቱም ሆነ በእንድራሴዎች ምክር ቤት በሁለቱም ችላ ተብላለች። በእርግጥ የፖለቲካ ውክልና አያውቅም። ስለዚህ በበኩሌ ራሴን ተፎካካሪ አድርጌ ለማቅረብ ወስኛለሁ። ኖኮሎ ለስኬት ለመብቃት ተስፋ አሳድረዋል ሆኖም ምንም እንኳን ናይጄሪያ በወጣትነት ዕድሜ ክልል ያሉ ዜጎቿ ቁጥር ከፍተኛ ቢሆንም በምርጫ ተወዳድረው ለስልጣን መንበር የሚበቁት ወጣቶቿ ግን በጣም ጥቂት ናቸው ባለፈው ዓመት ለምርጫ ከቀረቡት 360 የፓርላማ መቀመጫዎች ከአራት በመቶ በታች ሆነው ብቻ ነው ወጣቶቹ አሸንፈው ለመያዝ የበቁት ይህም እንደ አውሮፓውያን የዘመን አቆጣጠር በ2019 ከተካሄደው ምርጫ ጋር ሲነጻጸር የአንድ በመቶ ጭማሪ ያሳይቷል። የምርጫ ውድድሮች የሚጠይቁት ከፍተኛ ወጪ፣ ተቋማዊ መሰናክሎችና ግዴለሽነት የወጣቶች ተሳትፎና ውክልና እንዲህ አናሳ እንዲሆን ካደረጉት ዋና ዋና ምክንያቶች ውስጥ ናቸው። ሽን ፎርስ ኮንቲኒ ንሪ ን ፓርቲ እጩዎቹን መመዝገቢያ ቅጾች ዋጋ በየጊዜው መናሩን ቀጥሏል። ጨርሶ አይገባኝም። ሌላው ቀርቶ ለሕዝብ መቆም ያለባቸው ፓርቲዎች ሳይቀሩ እነኚህ ቅጾች በአህና በ30 ሚሊዮን ናይራ እየቸበቸቡ ነው። ምን ማለት እንዳለብኝ ግራ ገብቶኛል። ችግሮችን የመፍታት ፍላጎት እንዳለው ማስመሰል በጣም አስቂኝ ከሆኑት ሙከራዎች ውስጥ አንዱ ነው። እንደ አውሮፓውያን የዘመን አቆጣጠር በ2018 ናይጄሪያ የወጣቶችን ተሳትፎ ለማሳደግ የምርጫ ተፎካካሪ ሆኖ ለመቅረብ የሚያስፈልጉትን ጥብቅ ህገ መንግስታዊ የእድሜ መስፈርቶች የሚያላላ ህግ አወጣጅ፣ ነገር ግን ለህጎች ከበሬታ የሚሟገተው ይጋ አፍሪቃ የተሰኘው ለትርፍ ያልቆመ አፍቃሪ ዲሞክራሲ ድርጅት የፕሮግራም ኃላፊ ኦሊኒያን ሳኑሲ እንዳስረዱት ከአመታት በኋላም የታየው መሻሻል ግን ከግምት የማይገባ ነው። የምርጫ ተፎካካሪ ለመሆን መቼም ገና ያልደረሰ ልጅ አይኮንም የሚል መጠሪያ የተሰጠው የምርጫ ድንጋጌ ቢጸድቅም አሁንም ግን ወጣቶች በተግባር ተሰማርተው ህገ መንግስታዊ ለውጡ በፈጠረው እድል ተጠቃሚ ለመሆን በሚንቀሳቀሱበት ወቅት የሚገጥመዋቸው ፈተናዎች አሉ። በፖለቲካው መድረክ ላይ ለመሳተፍ ፍላጎት ያላቸው ወጣቶች በማዘ ማዘጋጀት ላይ ትኩረት ያደረጉ በተከታታይ የሚሰጡ መርሃ ግብሮች አሉን። ይህም በመሰረቱ በሀገሪቱ ባሉት ዋና ዋና ጉዳዮች ላይ የተመረኮዘ የምርጫ ዘመቻዎችን የማካሄድ አቅም ማሳደግ ነው። ይህ በእንዲህ እንዳለ ባሳለፍነው የካቲት ወር ከተለያዩ የፖለቲካ ፓርቲዎች የተውጣጡ ወጣት መሪዎችና የሲቪል ማህበረሰብ ተወካዮች በምርጫና በሹመት የሚገኙ የኃላፊነት ቦታዎች ውስጥ በ35 በመቶ ወጣቶች እንዲካተቱ ለመጠየቅ አቡጃ ላይ ተገናኝተው መክረዋል። በፖለቲካው መሳተፍ ለሚፈልጉ ወጣቶች የሚጠየቀው ክፍያም እንዲቀር ሲሉ ተወያይተዋል። ይሁንና አያሌ ወጣቶች በእድሜ ከፍ ላሉት ያደላል በሚሉት ስርዓት የተነሳ በምርጫ ዘመቻዎቹ ተሳትፈው ለማሸነፍ አሁንም በእጅጉ ይቸገራሉ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉና በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።